የዲደብሊው ዜና ጤና ይስጥልኛ አድማጮች። በመጀመሪያም ዋና ዋና ርዕሶቹ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በመጻሩ ዩኔስኮ የሱዳን ብሔራዊ ቤተ መዘክርን ጨምሮ በሌሎች የሱዳን ቤተመዘክሮችና የቅርስ ተቋማት ላይ ተፈጽመዋል የሚባሉ ዝርፊያዎችና ጉዳቶች በእጅጉ አሳስቦኛል አለ። ድርጅቱ ሕዝቡም ሆነ የስነ ጥበቡ ገበያ እነዚህን ባህላዊ ንብረቶች ከመሸጥ ከመለወጥና ከማሻገር እንዲቆጠብ ጥሪ አስተላልፏል። ስዊድን ወደ ሀገራቸው በፈቃደኝነት ለሚመለሱ ስደተኞች እስከ 34 ሺ ዶላር እንደምትከፍል አስታወቀች። ከጎርጎሮሳዊ 2026 ዓ ም አንስቶ በፈቃዳቸው ወደ ሀገራቸው የሚመለሱ ስደተኞች እስከ ዛሬ ሲሰጣቸው የነበረውን 10,000 የስዊድን ክሮነር ወደ 350,000 የስዊድን ክሮነር ወይም 34,000 ዶላር ከፍ እንደምታደርግ የሀገሪቱ መንግስት ዛሬ አስታውቋል። ደቡብ ምዕራብ ሲያን የመታው ያጊ የተባለው ወጀብ ያስከተለው ጎርፍ የገደለው ሰው ቁጥር ከ250 በለጠ። ወጀቡ ክፉኛ ባጠቃት በቪየትናም የሟቾች ቁጥር ወደ 226 ከፍ ብሏል። ጎርፍ ባጥለቀለቀው በሚያንማሩ ማንዳሌ ግዛት ከ50 ሺ የሚበልጡ ሰዎች መኖሪያቸውን ለቀው ለመሸሽ ተገደዋል። ዜናው በስርስር የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በመጻሩ ዩኔስኮ በጦርነት በተመሰቃቀለችው በሱዳን ታጣቂ ቡድኖች በቤተ መዘክሮችና የቅርስ ተቋማት ላይ ይፈጽማሉ ስለሚባለው ዝርፊያ የሚወጡ ዘገባዎች እንዳሳሰቡት አስታወቀ። ዩኔስኮ የሱዳን ብሔራዊ ቤተ መዘክርን ጨምሮ በሌሎች የሱዳን ቤተ መዘክሮችና የቅርስ ተቋማት ላይ ተፈጽመዋል የሚባሉ ዝርፊያዎችና ጉዳቶች በእጅጉ አሳስቦኛል ብሏል። የሱዳኑ ጦርነት ከተጀመረበት ካለፈው ዓመት አንስቶ በሱዳን ቅርሶች ባህላዊ ተቋማትና በአርቲስቶች ላይ ያሳደረውን ተጽዕኖ ሲከታተል እንደቆየ የገለጸው ዩኔስኮ በቅርብ ሳምንታት የሚካሄደው ውጊያ በባህል ላይ ያሳደረው ስጋት ከዚህ ቀደም ታይቶ የማይታወቅ ደረጃ ላይ መድረሱን አስታውቋል። ድርጅቱ እንዳለው በሱዳን ቤተ መዘክሮች፣ ቅርሶችና ቅሪታ አካላት የሚገኙባቸው ስፍራዎችና የግለሰቦች ስብስቦች ለአደጋ ተጋልጠዋል። በተለይ በሱዳን ብሔራዊ ሙዚየም እንዲሁም በኦምዱርማን በሚገኘው ካሊፋ ቤተመዘክርና በደቡብ ዳርፉሩ የኒያላ ቤተመዘክር ላይ ስለተፈጸመው ዝርፊያ የደረሰው ዘገባ በጣም አሳስቦታል። በጎርጎሮሳዊው 97 የተከፈተው የሱዳን ብሔራዊ ቤተመዘክር የግብፁን የፈርኦን ስርወ መንግስትንና የኑቢያን ባህል ጨምሮ ከሁለት ሺ ሰባት መቶ በላይ ቅርሶች የሚገኙበት ነበረ። በዚህ አጋጣሚም ዩኔስኮ በሱዳን አካባቢም ሆነ በዓለም ዙሪያ ህዝቡ የሥነ ጥበቡ ገበያም ከእነዚህ ባህላዊ ንብረቶች የውጭም ሆነ የውስጥ ንግድ እንዲሁም እነዚህን ንብረቶች ከማሻገር እንዲቆጠብ በድጋሚ ጥሪ አስተላልፏል። የስዊድን መንግስት በፈቃዳቸው ወደ ሀገራቸው የሚመለሱ ስደተኞችን ለማበረታታት የሚሰጠውን የገንዘብ መጠን ከፍ እንደሚያደርግ አስታወቀ። ከጎርጎሮሳዊ 2026 ዓ.ም አንስቶ በፈቃዳቸው ወደ ሀገራቸው የሚመለሱ ስደተኞች 350,000 የስዊድን ክሮነር ወይም 34000 ዶላር ማግኘት እንደሚፈቀድላቸው ቀኝ ክንፉ የሀገሪቱ መንግስት ዛሬ አስታውቋል። የስዊድን የፍልሰት ጉዳዮች ሚኒስትር ዮሐን ፎርሴል ዛሬ በሰጡት ጋዜጣዊ መግለጫ መንግስታቸው ተምሳሌታዊ ያሉት የፍልሰት ፖሊሲ ለውጥ ላይ ነው። በአሁኑ ጊዜ ወደ ሀገሩ የሚመለስ ስደተኛ አስር ሺህ ክሮነር፣ በያንዳንዱ ልጅ ደግሞ አምስት ሺህ ክሮነር፣ እያንዳንዱ ቤተሰብም አርባ ሺህ ክሮነር ማግኘት ይችላል። ይህ ከጎርጎሮሳዊው 1984 አንስቶ ያለ ቢሆንም ያን ያህል የሚታወቅ እንዳልሆነ ይህን አነስተኛ ያሉትን እድል ደግሞ ብዙዎች እንደማይጠቀሙበትም አንድ የስዊድን ዲሞክራት ፓርቲ አባል ለፈረንሳይ ዜና አገልግሎት ተናግረዋል። ሆኖም አሁን መንግስት ለተመላሾች ያቀረበውን የገንዘብ ድጎማ የተጨመረው መጠን ብዙ ሰዎች ቢያውቁ ሊቀበሉት ይችላሉ የሚል እምነት አላቸው። ወግ አጥባቂው የስዊድን ጠቅላይ ሚኒስትር ኡልፍ ክሪስት ፒተርሰን ከዛሬ ሁለት ዓመት በፊት ስልጣን ሲይዙ ለህዝባቸው ቃል ከገቡት ውስጥ ፍልሰትና ወንጀልን መቋቋም ይገኝበታል። ስዊድን ከጎርጎርሳዊ 1990 ወዲህ ግጭት ከተካሄደባቸው ከቀድሞዋ ዩጎስላቪያ፣ ሶሪያ፣ አፍጋኒስታን ሶማሊያ፣ ኢራን እና ኢራቅ የመጡ በርካታ ስደተኞችን ተቀብላለች። ሆኖም ሀገሪቱ ስደተኞችን ከህብረተሰቡ ጋር ለማዋሃድ ለአመታት ትግል ማካሄዷን የፈረንሳይ ዜና አገልግሎት ኤፍፒ ዘግቧል። ሊሂዶች በለ ዲ ደብልዩ ነው። ከሊቢያዋ ቶብሩክ እንደተነሱ የተገመቱ ከሱዳን፣ ሊቢያና ከሶሪያ የሆኑ 38 ስደተኞች ወደ ደቡባዊቷ የግሪክ ደሴት ጋቭዶስ በመርከብ መወሰዳቸውን አንድ የግሪክ ዜና ማሰራጫ ዘገበ። ኤአርቲ የተባለው ይኸው የዜና ማሰራጫ ድንበር ጠባቂዎችን ጠቅሶ እንደዘገበው ስደተኞች ወደፊት ከትንሽቷ ደሴት ጋቫዶስ በሰሜን 40 ኪሎሜትር ርቀት ላይ ወደሚገኘው ወደ ሌላዋ ክሪታ ደሴት ይሻገራሉ። በጀርመን ዜና አገልግሎት ዘገባ መሰረት ቁጥራቸው አንድ መቶ የሚሆን ነዋሪዎች ያሏት ጋቫዶስ አቅሟ የተወሰነ በመሆኑ ሰዎችን ለረዥም ጊዜ ለማኖርም ሆነ ለመመገብ አትችልም። ከቅርብ ጊዜያት ወዲህ ከሊቢያ በግሪክ አድርገው ወደ ሌሎች የአውሮፓ ህብረት ሀገራት የሚሻገሩ ስደተኞች ቁጥር ጨምሯል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በመጻሩ ዩኤንኤችሲአርና የግሪክ ድንበር ጠባቂዎች እንደሚሉት ካለፉት ጥቂት ወራት ወዲህ ህገወጥ የሚባሉ የሰዎች አሻጋሪዎች ከሊቢያዋ ቶብሩክ ወደ ግሪኳ ክሬታ የሚወስደውን የጉዞ መስመር ሰዎችን ለማሻገር እየተጠቀሙበት መሆኑን ታዝበዋል። ዩኤንኤችሲአር እንደሚለው ካለፈው ዓመት ጥር አንስቶ እስካለፈው ሳምንት ድረስ ቁጥራቸው ሶስት ሺ የሚጠጋ ስደተኞች ክሬታና ጋብዶስ ገብተዋል። እስራኤል ከሀገሯ የሚዘግቡ የአልጀዚራ ጋዜጠኞችን የፕሬስ ፈቃድ ማንሳትዋን የመንግስቱ የፕሬስ ቢሮ አስታወቀ። ቢሮ ዛሬ ባወጣው መግለጫ አልጀዚራን በእስራኤልና በአይሁዶች ላይ ቅስቀሳ የሚያካሄድና ለእስራኤል ወታደሮችም አደጋ የሐሰት መረጃ የሚያሰራጭ ሚዲያ ብሎታል። የፈረንሳይ ዜና አገልግሎት ያነጋገራቸው ለጉዳዩ ቅርብ መሆናቸው የተገለጸ አንድ የእስራኤል ባለስልጣን ውሳኔው የእስራኤል ዜግነት ባላቸው አራት ቋሚ የአልጀዚራ ጋዜጠኞች ላይ ተግባራዊ እንደሚሆን ተናግረዋል። ሆኖም የተቀሩት መንግስት ዘገባዎችን በየጊዜው የማያቀርቡ ብሎ የሚያስባቸው በዋነኛነት ቪዲዮ የሚያቀናብሩና ፎቶግራፍ የሚያነሱ የአልጀዚራ ጋዜጠኞች ግን የእስራኤል የፕሬስ ፈቃድ አይወሰድባቸውም። ለአልጀዚራ ጋዜጠኞች የተከለከለው የእስራኤል ፕሬስ ፈቃድ በሀገሪቱ በጋዜጠኝነት ለመስራት ግዴታ አይደለም። ሆኖም ጋዜጠኞች የፕሬስ ቢሮውን ፈቃድ ሳይዙ በሀገሪቱ ፓርላማ፣ በመንግስት የሚኒስቴር መስሪያ ቤቶች ወይም በወታደራዊ መሰረተ ልማቶች ውስጥ መግባት አይፈቀድላቸውም። ስለ ውሳኔው ኤፍፒ የጠየቃቸው የፍልስጤም ግዛቶች የአልጀዚራ ቢሮ ኃላፊ ጣቢያችን ስለ ዛሬው የእስራኤል ውሳኔ አልተነገረውም። መረጃው ሲደርሰን የምናደርገውን እናያለን ብለዋል። በደቡብ ምዕራብ እስያ ያጊ የተባለው ወጀብ ያስከተለው ጎርፍ የገደለው ሰው ቁጥር ከ250 በለጠ። በሚሊዮኖች የሚቆጠሩ ሰዎች ደግሞ የከፋ ጉዳት ደርሶባቸዋል። በአካባቢው ቤቶች በጎርፍ ተጥለቅልቀዋል። ኤሌክትሪክ ተቋርጧል። መሰረተ ልማቶችም እንዳልነበሩ ሆነዋል። ወጀቡ ክፉኛ ባጠቃት በቪየትናም የሟቾቹ ቁጥር ወደ 226 ከፍ ብሏል። ታይላንድ ውስጥ ዘጠኝ ሰዎች መሞታቸው ተረጋግጧል። በሚያንማር 17 አስክሬኖች ተገኝተዋል። በጎርፍ ክፉኛ በተጥለቀለቀው በማንዳሌ ግዛት ከ50 ሺ የሚበልጡ ሰዎች መኖሪያቸውን ለቀው ለመሸሽ ተገደዋል። የተባበሩት መንግስታት የሕፃናት መርጃ ድርጅት በመጻሩ ዩኒሴፍ እንዳለው በቪየትናም 26 ክፍላተ ሀገር ከ140 ሺህ በላይ ቤቶች ጉዳት ደርሶባቸዋል። ጎርፉ ከ250 ሺህ ሄክታር በላይ መሬት በሚገኝ ሰብልና በበርካታ ከብቶች ላይም ጉዳት አድርሷል። ከሁሉም የተጎዳው ሃኖይ አካባቢ የሚገኝ እርሻ ነው። ይህ ዶይቸ ቨለ ዲ ደብሊው ነው። ከዶችቨለ ዜናውን ለማብቃት እንሆ፣ ዋና ዋና አርሶቹን በድጋሚ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በምህጻሩ ዩኔስኮ፣ የሱዳን ብሔራዊ ቤተመዘክርን ጨምሮ በሌሎች የሱዳን ቤተመዘክሮችና የቅርስ ተቋማት ላይ ተፈጽመዋል የሚባሉ ዝርፊያዎችና ጉዳቶች በእጅጉ አሳስቦኛል አለ። ድርጅቱ ህዝቡም ሆነ የስነ ጥበቡ ገበያ እነዚህን ባህላዊ ንብረቶች ከመሸጥ ከመለወጥና ከማሻገር እንዲቆጠብ ጥሪ አስተላልፏል። ስዊድን ወደ ሀገራቸው በፈቃደኝነት ለሚመለሱ ስደተኞች እስከ 34 ሺህ ዶላር እንደምትከፍል አስታወቀች። ከጎርጎረሳዊ 2026 ዓ ም አንስቶ በፈቃዳቸው ወደ ሀገራቸው የሚመለሱ ስደተኞች እስከ ዛሬ ይሰጣቸው የነበረውን 10 ሺህ የስዊድን ክሮነር ወደ 350 ሺህ የስዊድን ክሮነር ወይም 34 ሺህ ዶላር ከፍ እንደምታደርግ የሀገሪቱ መንግስት ዛሬ አስታውቋል። ደቡብ ምዕራብ እስያን የመታው ያጊ የተባለው ወጀብ ያስከተለው ጎርፍ የገደለው ሰው ቁጥር ከ250 በለጠ። ወጀቡ ክፉኛ ባጠቃት በቪየትናም የሟቾች ቁጥር ወደ 226 ከፍ ብሏል። ጎርፍ ባጥለቀለቀው በሚያንማሩ ማንደላይ ግዛት ከ50 ሺ የሚበልጡ ሰዎች መኖሪያቸውን ለቀው ለመሸሽ ተገደዋል። ዜናው በዚሁ አበቃ።